The Voice of America. በምስራቅ ባሌ ዞን ጊኒር ከተማ በፖሊስ ጣቢያ ውስጥ ታስረው የነበሩ ወደ ሀምሳ የሚጠጉ እስረኞች በኮሮና ቫይረስ መያዛቸው ተነገረ። በምስራቅ ባሌ ዞን አስተዳደር ንክኪ ያላቸውን ሰዎች የመከታተል እና ሌሎች እስረኞች እንዳይጠቁ እስር ቤቶቹን ምቹ የማድረግ ስራ እየተሰራ እንደሆነ አስታውቋል። ሙክታር ጀማል ተጨማሪ ዘገባ አለው። ከተቋቋመች ዓመት ካልሞላት በምስራቅ ባሌ ዞን ጊኒር ሀምሳ የሚጠጉ እስረኞች በኮሮና ቫይረስ መጠቃታቸውን ነው የአካባቢው ነዋሪዎች የሚገልጹት። ስማቸው እንዲጠቀስ ያልፈለጉ የአንድ እስረኛ ወላጅ ናት። ልጆቻችን ወር ገደማ ከታሰሩ በኋላ በኮሮና መያዛቸውን ሰማን ይላሉ። እኛ ምንም የምናውቀው ነገር አልነበረም። ትናንት ጠዋት ጭነዋቸው ሲሄ ሄዱ በኮረና ተይዟል፣ ተባልን። በአምቡላንስ ጭነው ወደ ሮቤ ከተማ ወስዷቸዋል ሲባል ሰማን እንጂ በምን ሁኔታ ላይ እንዳሉ የምናውቀው ነገር የለም። ልጆቻችን ከቤታቸው ተይዞ ከታሰሩ ሀያ አምስት ቀን አልፏቸዋል። ጥፋታቸው ምን እንደሆነ አናውቅም። አሁን ብዙ ሰው በዚህ በሽታ ተይዟል ነው የተባለው። ትናንት ጠዋት ስጭኗቸው የተመለከቱት አስራ ስምንት አስራ ዘጠኝ ይሆናል ከዛ በፊት 28 ሰው ነው የተላከው። ከነዚህ ውስጥ ፖሊሶች አራት መሆናቸውን ሰምቻለው። ኮሮና ቫይረስ ተገኝቶባቸዋል የሚባሉ እስረኞች ቁጥራቸው በተለያየ መንገድ ነው የሚጠቀሰው። የምስራቅ ባሌ ዞን ጤና ጽህፈት ቤት በፖሊስ ጣቢያው እውነትም የኮሮና ቫይረስ መከሰቱንና ሰዎችን መያዛቸውን ለቪኦኤ አረጋግጧል። የጽህፈት ቤቱ ምክትል ኃላፊ አቶ ሐሰን ማህሙድ እንደተናገሩት ቫይረሱ የተገኘባቸው ሰዎች ለሕክምና ወደ باليروبي تلكوال انغاماس تينا موت انا نونو نوتو سستاني ديتي فور ذا سيك ثاني شيتالا باليروبي ستيالاما جيرو اسك هون ወደ 48 የሚሆኑ ሰዎች ኮሮና ቫይረስ ተገኝቶባቸዋል። እነሱም ወደ ባሌ ሮቤ ተልከው እየታከሙ ይገኛሉ። እዚህ ውስጥ እስረኞችም ፖሊሶችም ይገኙበታል። ፖሊሶች ከሁለት እስከ ሶስት አይበልጡም፣ ቀሪዎቹ እስረኞች ናቸው፣ ነው ያሉት አቶ ሐሰን ማህሙድ። በኮሮና ቫይረስ የተያዙ እስረኞችን ቁጥር በተመለከተ ማህበረሰቡ ከ50 የበለጡ ናቸው ሲል፣ የዞኑ ባለስልጣናት ለ50 ቅርብ የሆኑ ቁጥሮችን ነው የሚጠቅሱት። የምስራቅ ባሌ ዞን ዋና አስተዳዳሪ አቶ አደም ቃሲም በ ፖሊስ ጣቢያዎቹ እስረኞች ላይ ኮሮና ቫይረስ መገኘቱን ለቪኦኤ አረጋግጠዋል። ተፈጠረ ስለተባለውም ክስተት ተከታዩም ብለዋል። አሁን ቫይረሱ እስካሁን ወደ አርባ ስድስት ሰው ሚሆን ላይ ታይተዋል። መጀመሪያ ሁለት ሰው ላይ ነው የተገኘው። ከዛ ላይ ተነስተን ነው ይህንን ፖሊስ ጣቢያ ያለውን ተጠርጣሪም ሆነ ፖሊስ መመረመር አለበት ተብሎ ምርመራ የተደረገው። ይህንን ምርመራ ሲደረግ ውጤቱ በጣም የከፋ ስለሆነ ከዛ ነው ማግኘት የቻልነው። ከዛ አሁን የተለያዩ እርምጃዎች እየወሰን ነው። አንደኛው ፖሊስ ጣቢያው መዝጋት አለበት፣ በኬሚካል መረቀት አለበት። እዛ ውስጥ ያለው ሰው ደግሞ እዛ መውጣት አለበት። መውጣት ብቻ ሳይሆን ምርመራ ተደርጎለት ጤናማ ሰው ለብቻ ተለይቶ ችግር ያለበት ደግሞ ወደ ቫይረሱ ፖዘቲቭ የሆኑትን ወደ ማቆያ ቦታ ማውሰን ነው። ማቆያ ቦታው ኦሮቤ ላይ ነው በባሌ ዞን ስለሆነ ወደዛ ማውሰን ነው። እኛ ደግሞ እዚህ ፖሊስ አካባቢ ያለውን ነገሮች ፖሊስ ጣቢያውን መርዛት፣ ሁለቱንም የግንር ወረዳ ፖሊስ ጣቢያውንም ሆነ የግንር ከተማ ፖሊስ ጣቢያውን በኬሚካል ተረጭቶ እንዲጸዳ ማድረግ ነው። ሌላው ደግሞ ጊዜ ተምረን ግንኙነቱን እዛ ያለው አሁን ፖሊሱም ሆነ የህግ ተጠርጣሪውም ሰው ግንኙነት እንዳደረገው ግንኙነቱን ማድረግ ካስፈለገ ደግሞ ዲስታንሱን ጠብቆ ግንኙነት እንዳደረግ ይህንን እየሰራን ነው። የአካባቢው ሰዎች እንደሚናገሩትና የጤና ባለሙያዎች ለቪኦኤ እንደገለጹት ከዚህም የላቀ እንደሚሆን ነው የሚገምቱት። በተለይ የእስረኞች ቤተሰብ ለእስረኞች ምግብ ሲያመጡ ለጥየቃ ሲመላለሱም ስለነበረ የቫይረሱ ስርጭት እስከ ቆላማዋ የገጠር አካባቢዎች ሊስፋፋ እንደሚችልም ነው ግምታቸውን የገለጹት። ይህንን በተመለከተ የተጠየቁት የዞኑ ዋና አስተዳዳሪ አቶ አደም ተከታዩም መልስ አላቸው። ንፊት ያለው የተባለው ሰዎች አሁን ወደ ላይ ለምርመራ ተልኳል። እሱ ከመጣ ደግሞ ከገጠርና እንዲሁም ከከተማ ነዋሪ ምናልባት ከእነዚህ ሰዎች ጋርነት ያላቸው ሰዎችም ከትላንትና ከትላንት ወዲያ እንደመችው ተወስሎ ወደ አሰላ ተልኳል። እሱ ብዙ ነገሮችን እናጣራልን ማለት ነው። ከበፊቱ ይበልጥ ማለት ነው። አሁን ምርመራውን ቀጥለናል። ምርመራውን ደግሞ እዛ ብቻ አናቆምም። ወደ ገጠርም ወንትን ህዝቡን የተቻለውን አቅማችን የፈቀደ ሁሉ ምርመራ እያደረግን እየመለ የተለያየ ስራ እንሰራለን። አቶ አደም፣ የአካባቢው ሰዎች የሚያነሱት እስረኞች በብዛት አንድ ላይ ታስረው ነበር። ይህ ራሱ መጀመሪያውኑ ጥንቃቄ የተደረገ አይደለም፣ ለዚህ ነው የተባባሰው የሚሉ የአካባቢው ነዋሪዎች አሉ። እንደሚታወቀው ደግሞ መሰል ጉዳዮች ማስጠንቀቂያ ሲሰጥ ነበር። አሁን ቀጣይ ላይ ጉዳዩ መልሰው እንዳይስፋፋና እንደ መፍትሔ ብላችሁ ያስቀመጣችሁት ምንድን ነው? እስረኛ ስለበዛ ሰው ሰው ላይ ስለተደራረበ ሳይሆን ጥንቃቄው ችግር ነው ብለን ነው የምንገምተው። ለማስቆም በተቻለ መጠን እስረኛውንም ያችኑ ደግሞ ያለችኑ ለመቀነስም ነው። ምናለ እኛ እንደ አማራጭ አሁን የወሰኑ እንቀንሳለን። ሁሉም ሰው ምናልባት እንደየወንጀሉ ሁኔታ ተለይተው ሰው ህጋዊ ዋስ ቀርቶ እንዲወጣ የማደረግ ስራ እየሰራን ነው። አሁን ውስጥ የነበሩትን አውጥተናል፣ ወደ ሌላ ቦታ አድርገናል። እንደሱም ደግሞ በፊት የተላከው ተላከ፣ የቀረውን ደግሞ ለምርመራ ተልከዋል። ይህንን ፖሊስ ጣቢያውን ደግሞ ኬሚካል ተራይተዋል አሁን እሱን ብቻ መርጠት ብቻ ሳይሆን ምናልባት እያንዳንዱ ሰው በየብቻ መኖ ስላለበት እዛም ውስጥ ካለ አንደኛ ፖሊስ ጣቢያው በዛ ሲስተም አንድ ሰው አንድ ክፍል ሆኖ ማቆየት የሚችለውን አቅም ብቻ እንዲያስተናግድና ምናልባት ከአቅም በላይ ሆኖ ከዛ ፖሊስ ጣቢያ የሚተርፍ ከሆነ ለመልቀቅም ደግሞ አዳጋች ነገር ከሆነ ምናልባት ሰው እንደ ወንጀሉ ሊለያይ ይችላል። ተራ ወንጀል ከሆነ ደግሞ በዋስ እንዲወጣ፣ ወንጀሉ የሚከብድ ከሆነ ደግሞ ቦታ ፈልገን ሰው ተራርቆ እንዳይገናኝ ያ እስረኛውም እንዳይገናኝ የማድረግ ስራ እየሰራ ነው። ያጋጠመውን ችግር ለመቅረፍ ሲባል በተለይ እስረኞች አንድ ላይ እንዳይከማቹ ዞኑ እየሰራ መሆኑን የምስራቅ ባሌ ዞን ዋና አስተዳዳሪ ለቪዮ የገለጹ ሲሆን በተለይ ከባባድ ወንጀሎች ካልሆኑ በስተቀር ለጥቃቅን ጉዳዮች ሰዎችን ወደ ፖሊስ ጣቢያና እስር ቤት ማምጣቱ አደጋው የከፋ ስለሆነ ይህንን ጉዳይ በአጽንኦት እንዲታይ ወሰነናል፣ ሲሉ ተናግረዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዳማ